ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ ክብራትና ክብራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ዝግጅት ነው። ዛሬ አርብ የካቲት 28 ቀን 2006 ዓ ም ነው ትዝታ በላቸው አስተናግዳቸዋለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አዲሱ አበበ ደግሞ የዓለም ዜና ያሰማናል። ደህና አምሽታችኋል። ዓለም አቀፉ የወንጀለኞች ፍርድ ቤት በቀድሞው የኮንጎ ሚሊሺያ መሪ ጀርሜን ካታንጋ ላይ ክስ መሠረተ። ክሱ እንደ አውሮፓ አቆጣጠር ከ2003ቱ የጅምላ ግድያና በሰብአዊ ፍጥሮች ላይ በተፈጸመ ወንጀል መሆኑም ታውቋል። ፍርድ ቤቱ ከታንጋን የከሰሰው እልቂቱን በማስተባበርና የሚሊሺያ ቡድኖችን በማደራጀት ለግድያዎቹ ኃላፊና ተጠያቂ በማድረግ ነው። በዚያ ጦርነት በምስራቃዊቷ የኮንጎ ዲሞክራቲክ ከተማ ቦጎሮ ብቻ ወደ 200 ሰዎች ተገድለዋል። ሲምባ ወይም አንበሳው በሚል የቅጽል ስም የሚታወቀው የ35 ዓመቱ ካታንጋ ዛሬ ዋና ፍርድ ቤቱ ሄግ ውስጥ በዋለው ችሎት የክሱ ዝርዝር ሲነበብለት አንዳችም የፍርሃት ወይም የድንጋጤ ስሜት አልታየበትም ተብሏል። ሁለት ለአንድ በሆነ የድምፅ ብልጫ ካታንጋ በግድያ ሲቪሎች ላይ በተፈጸመ ጥቃትና የሕዝብን ንብረት በማውደም ጥፋተኛ ተብሏል። ሕፃናትን ለውትድርና በመመልመል እንዲሁም ሴቶችን አስገድዶ በመድፈር ተወንጅሎም ነበር። ይሁንና ከእነዚህ ክሶች ጥፋተኛ አለመሆኑ ታውቋል። የዩክራይኗ ክሪሚያ ከሩሲያ ጋር ለመቀላቀል በውሳኔ ሕዝብ ካጸደቀች የሩሲያ ምክር ቤት አባሎች ይደግፉታል ሲሉ የሩሲያ የመወሰኛው ምክር ቤት አፈ ጉባኤ ቫለንቲና ማትቪዬንኮ አስታወቁ። ይህ በእንዲህ እንዳለ የዩክራይኑ የሽግግር መንግሥት በበኩሉ ክሪሚያ ከዩክራይን ለመገንጠል የምትወስደውን እርምጃ ውድቅ ሲያደርግ የጠቅላይ ሚኒስትሩ አርሴኒ ያሴኒዮክ ዛሬ አርብ በአሁኑ በሰለጠነው ዓለም ማንም ሰው የግዛትን ውሳኔ ሕዝብ አይደግፍም ሲሉ የተናገሩትን ጠቅሷል። የሩሲያና ባለፈው ሳምንት ወታደሮቿን ክሪሚያ ውስጥ ካስገባች ጀምሮ ሩሲያ እንዲሁም ዩክሬን ሁለቱ አገሮች ማለት ነው እንደተፋጠጡ መሆናቸው ይታወቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ለእስራኤልና ለፍልስጤማውያን የሰላም ድርድር ዮርዳኖስ ይገኛሉ። ኬሪ ከንጉሥ አብደላ ጋር በሚገናኙባት በዮርዳኖሷ የቀይ ባህር ከተማ አቃባ የገቡት ዛሬ አርብ መሆኑን የውጭ ጉዳይ መስሪያ ቤት አስታውቋል። አሁን የተያዘው የሁለቱ ወገኖች የሰላም ድርድር ይቋጫል ተብሎ እስከታሰበበት እስከ መጪው ሚያዝያ ወር ማብቂያ ድረስ ኬሪ አንድ የሆነ አይነት ስምምነት ውሳኔ ሐሳብ ያቀርባሉ ወይም ይፋ ያደርጋሉ ተብሏል። ወደ ስምምነት ለመድረስ ያለውን ችግር በተመለከተ ግን አንዱ ሌላውን ወገን ከመክሰስ ያለፈ እስከዛሬ ስለተገኘው ውጤት አንዳችም መረጃ የለም። የማሌዥያው የይግባኝ ሰሚ ፍርድ ቤት ተቃዋሚ መሪ አንዋር ኢብራሂም ያቀረቡትን ይግባኝ ውድቅ አደረገ። ግለሰቡ እንደ አውሮፓ አቆጣጠር በ2012 ዓ ም ከተመሳሳይ ጾታ ጋር ግንኙነት ፈጽመዋል ተብለው በተመሰረተባቸው ክስ ጥፋተኛ ተብለው እንደነበር ይታወቃል። ያን የጥፋተኛነት ውሳኔ ነው ይግባኝ ብለው። ይግባኝ ሰሚው ፍርድ ቤት ደግሞ ጥያቄያቸውን አውድቆ የቀደመውን ብይን ያጸናባቸው ማሌዥያ ውስጥ ወንድና ወንድ ግንኙነት ፈጽሞ ቢገኙ በ20 ዓመት እስራት ይቀጣሉ። የ66 ዓመቱ የቀድሞ ምክትል ጠቅላይ ሚኒስትር እንደሚሉት ከሆነ ክሱ የፖለቲካ ተሞክሯቸውን ወይም የፖለቲካ ልምዳቸውን ለማበላሸት በመንግስት የተቀነባበረ የተንኮል ውንጀላ ነው። የዛሬው ብይን አነዋር በሚቀጥለው 15 ቀን በሚካሄደው የአካባቢ ምርጫ ለመወዳደር የነበራቸውን ተስፋ አጨልመዋል ተብሏል። እንዲያ ባይሆን ኖሮ አሉ ታዛቢዎች አነዋር ውድድሩን ያሸንፉ ነበር። በመጨረሻም ታይላንድ ዋና ከተማ ባንኮክ ውስጥ ሌሊቱን በተካሄደ አመፅ ሁለት ሰዎች መሞታቸውን የህክምና ባለሙያዎች አስታውቀዋል። ግድያው የተፈጸመው ጸረ መንግሥት ተቃዋሚዎች ሰልፍ በሚያካሄዱበት በዋና ማዕከላቸው መሆኑም ታውቋል። ኢራዋን የተባለው የአስቸኳይ ህክምና መስጫ ማዕከል ዛሬ አርብ ማለዳ ላይ እንዳስታወቀው ህዝባዊ ዲሞክራቲክ የተሃድሶ ኮሚቴ የተባለው የተቃዋሚዎቹ ማዕከል በሚገኝበት ሎምፒኒ ፓርክ አንድ ወንድና ሴት ክፉኛ ቆስለው ተገኝተዋል። የታይላንድ ወይም ታይላንድ ውስጥ ካለፈው ህዳር አንስቶ በተካሄደ የፖለቲካ ግጭትና አመፅ ወደ 20 ሰዎች ሞተዋል፣ ከ700 በላይ ደግሞ ቆስለዋል። አድማጮች ለሰዓት ያለን ዜና ይሄ ነው። በሶስት ሰዓት መደበኛ ፕሮግራማችን ሰፋ ካለ ዜና ጋር እመለሳለሁ። መልካም ምሽት። አዲሱ አበበን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛው ቋንቋ ዝግጅት ነው። ወደ እለቱ አብይ ርዕሳችን እናልፋለን። የኦሮሚያ ክልል ፕሬዚደንትና የኦህዴድ ሊቀመንበር የነበሩት አቶ አለማየሁ አቶምሳ ባደረባቸው ህመም በትላንቱ ዕለት ከዚህ ዓለም በሞት መለየታቸው ይታወቃል። ትላንት ማታ አስከሬናቸው ቦሌ አውሮፕላን ጣቢያ ሲገባ ቤተሰባቸውና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጭምር የሀገሪቱ ከፍተኛ ባለስልጣናት ተገኝተው ተቀብለዋል። በቀድሞ የኦሮሚያ ክልል ፕሬዝደንት ክብር የሶስት ቀናት ብሔራዊ ሀዘን በሀገሪቱ ታውጇል። ሰንደቅ ዓላማውም ሶስት ቀን ዝቅ ብሎ ይውለበለባል። የቀብራቸው ስነስርዓት በነገው ዕለት ይፈጸማል። ለመሆኑ አለማየሁ አቶምሳ ምን አይነት አስተዳዳሪ ነበሩ? በኃላፊነት በቆዩባቸው አመታት የሰሯቸው ስራዎችስ ምን ይመስላሉ? አሉላ ከበደ ማምሽ ትላንት ወደ ሎንዶን ደውሎ የቀድሞ የኦሮሚያ ጠቅላይ ሚኒስት ጠቅላይ ፍርድ ቤት ዳኛ የነበሩትን አቶ ተሻለ አበራን አነጋግሯል። ወደ ዝግጅቱ እናልፋለን። አቶ አለማየሁም ሲቪል ሰርቪስ የህግ ትምህርት ሲማሩ ከዚያ በኋላም ካጠናቀቁ በኋላ ለተወሰነ ጊዜ የኦሮሚያ ጠቅላይ ፍርድ ቤት ዳኞች አስር መምሪያ ጉባኤ አለ። በሊቀመንበርነት በድነት የሚመራውና እዛ ውስጥ አባል ነበሩ። እኔም በነበረኝ ኃላፊነት ምክንያት የዚህ ጉባኤ ሊቀመንበር ስለነበርኩ በዚያ ምክንያት በስራ ላይ እንገናኝ ነበረ። አቶ አለማየሁ ምን አይነት ኃላፊነት የሚወስዱ ሰው ነበሩ? በነበሯቸው ኃላፊነቶችም ምን አይነት የአመራር ሰው ነበሩ? በጣም የቆዩ የኦህዴድ አባል እንደነበሩ ነው ማውቀው ፊት በወሬ ደረጃ ነው የምሰማው የነበረው የአቶ አለማየሁን የኦህዴድ አባልነትና ተሳትፎና በጣም ከራራ የሚባሉ ሰው አቋም ያላቸው በያዙት አቋም በጣም ጽኑ የነበሩ ሰው ስለመሆናቸው ነው። አቶ ሰማይ የነበረው ከተዋወቅኩ በኋላ በዚህ በስራ ምክንያት ከተገናኘሁ በኋላ የተወሰነ ገጽታቸውን ማየት ነበር። አቶ አለማየሁ በመሰረቱ በጣም ብዙ የማይናገር ማዳመጥ የሚያዘወትር የሰማውን ነገር አገናዝቦም የሚሰጠው አስተያየት በጣም የተመዘነ እና ማንነቱን ለመለካት የሚያስችልህ ነገር ነው ሆኖ ያገኘሁት። የዳኞች አስተዳደር ጉባኤ ውስጥ ለስብሰባ ሲመጣ ብዙ ዳኞች የሚወቀሱበት በተለይም ከአስተዳደሩ ነው ወቀሰው የሚመጣው። እንደዚህ እና እንደዚህ አድርጓል፣ የኦልግ አባሎች ያለ አግባብ ተለቀዋል፣ እንደዛና እንደዚህ የሚሉ የተጋነኑ ነገሮች ይመጡ ነበር እና ከዚያም ውጭ ባለጉዳዮችም ኮምፕሌንት ካላቸው ያንንም እናይ ነበር። እነኚህ ነገሮች ስንመለከት የሚሰጣቸው አስተያየቶች አንድ፣ ከህግ ብቃትም አንጻር የተማረውን ወደ ተግባር ለመለወጥ የጸና አቋም የነበረው መሆኑን እንታያለን። ከዚያ ውጭም ለፍትህ ለእውነት ነገሮችን ከፖለቲካ ውጭ ማየት የሚችል የሰውን ሀቅ የሰውን እውነት ማገናዘብ ፍላጎትና ቁርጠኝነት ያለው ሰው ነው። አቶ አለማየሁ የተወሰኑ ቅሬታዎች በእሱ ላይ እንደነበሩ ገነዘብ ነበረ። ምንድን ናቸው በቅሬታ ደረጃ ስለሳቸው በነቀፌታ የቀረቡ ነገሮች እርስዎ የሚያስታውሷቸው? እኔ በነቀፌታ ደረጃ ሲነሳ የነበረው አቶ አለማየሁ ከራራ ነው የሚል ነገር ይነሳ ነበረ ይሄ በያዙት በጣም ጠንክሮ የመግፋት እና የራሳቸውን ሀሳብ የመግፋት አቀራረብ ነው እንደዛ ነው የሚመስለኝ በተለይ የኦፒጂኦ ሴንትራል ኮሚቴ አባል ሆኖ በተወሰነ ጊዜ ይሠራ ነበር እና በተወሰነ ግምገማ ወቅት በጣም ከተገፉ ሰው መካከል አንዱ ነው አቶ አለማየሁ ከዚያም ውጪ አቋሚ ዘው የመከራከል እና የማይሆን ነገር አይሆንም ብሎ መከራከል የሚወድ ኮምፕሮማይዝ የማያደርግ ምን ያገባኛል ብሎ ማለፍ የማይችል ሰው እንደሆነ ነው የሚናገሩት እሱ ጓደኞች። ከዚህም ጋር በተያያዘ ይመስለኛል በጣም እንደ ተገፋና ችግር ውስጥ እንደወደቀ ነበረ የማውቀው። እኔ ስወጣ እንደዚህ አይነት ነገር ነበረ ከኦሮሚያ እንዲያውም ተገፍቶ ወጥቶ ወደ ፌዴራል አካባቢ ወደ ቲቪ ቴሌቪዥን መምሪያ ነው እንደዚህ ይሰራ ነበረ እኔ ስመጣ እና እንዲያውም በጣም በቁጥጥር ስር ውስጥ በቁጥጥር ስር የወደቀ በጣም የሚጠጡትና የሚፈሩት ሰው ነበረ። መጨረሻ ላይ እንዴት አድርጎ ይሄን ነገር ማሸነፍ እንደቻለ አላውቅም። ክልሉ ፕሬዝዳንትነት ሲመጣ በጣም ነው ሰርኳይ ሆንኩት እና ለኦሮሚያ የተወሰነ ነገር ያልፍ ይሆን የሚል ስሜት ነበረ። አቶ ተሻለ አቶ አለማየሁ በአስተዳደር ዘመናቸው ከነሐሴ 2002 አንስቶ የኦህዴድ ሊቀመንበር ላለፉት ሶስት ዓመታት ግድም ደግሞ ከመስከረም 2003 ጀምሮ የኦሮሚያ ፕሬዚዳንት በመሆን አገልግለዋል ቀደም ብሎ እንደገለጹት ደግሞ የዳኞች አስተዳደር ጉባኤም አባል ሆነው ሰርተዋል ትተው ያለፉት ሊነገር የሚችል ቅርሳቸው ምንድን ነው አቶ አለማየሁ በነበሩበት የኃላፊነት ዘመን እነኚህን ነገሮች አከናውነዋል ወይ ሰርተዋል የሚባሉ አቶ አለማየሁ ያደረጉት አዎንታዊ ገጽታ ያላቸው ነገሮች እንደተጠበቁ ሆነው ያላደረጉት ነገር መጠቀስ ያለበት ይመስለኛል። እሺ። ያላደረጉት ነገር ምንድን ነው? ሁሉ ሰው ዘረፋ ውስጥ ሲገባ እዛ ውስጥ አልገባም። አቶ አለማየሁ እድሉ አለኝ ብሎ እንደዛ ውስጥ አልገባም፣ እጁን ሰብስቦ ነው የተቀመጠው። አንደኛ በጣም ትልቅ ኳሊቲ ነው ብዬ የምለው እና በጣም የማደንቅለት በበኩል ይሄ ነው። ምናልባት ሌሎችም ይህን አርአያ መከተል ያለባቸው ይመስለኛል። ሁም ትውድ አርአያ መከተል ያለበት ይመስለኛል። ጥቅም ተገኘ ተብሎ የሰው ሀብት አለመዝረፍ፣ ቁጥር የለበትም ተብሎ ሁሉ ሰው ሲዘርፍ ገብቶ አለመዝረፍ በጣም ትልቅ ኳሊቲ ነው። አንደኛው ይሄ ነው። ሁለተኛው ከወሰዱት እርምጃ አንጻር ወደ ኦሮሚያ ፕሬዚዳንትነት ከመጡ በኋላ ሲደረጉ የነበሩትን የዘረፋ አይነቶች በርካታ የኦሮሞ ህዝብ ያውቀዋል ዝም አላሉ ያንን ለማጽዳት ከፍተኛ እርምጃ ነው የወሰዱት በተለይም አባዱላ ያላዩት እሱን ከእሱ በፊት የነበረው ፕሬዚዳንት ያላየውን እሱ ያየው የወሰደው እርምጃ በጣም የሚደንቅ ነበር በምን በሙስና ላይ ማለት ነው በተለይ ከዚህ ከቤትና ንብረት ዙሪያ በዘረፋ ውስጥ የተሰማሩትን የኦፒዲኦ ባለስልጣኖች ከማጋለጥና እርምጃ ከመውሰድ አንጻር እንደ አቶ አለማየሁ የሰራ ማንም የለም። ከአቶ ኩማ ጀምሮ እስከ አባዱዳ ድረስ ዘረፋ ኦልሞስት የተፈቀደ ነገር ነበር እና ይሄንን ለመቋቋም እርምጃ ወስዷል። ነገር ግን ጤና ስላላገኘ ጸንቶ ስራውን አጥብቆ ስራውን መቀጠል ስላልተቻለ ረጅም መንገድ አልሄደም። ግን የያዘው መንገድ በጣም ደስ የሚል ነበር። እንግዲህ አለመታደር ሆኖ በጤንነቱ ምክንያት ስራውን እስከ መጨረሻው ሊሰራ አልቻለም። ያ ነገር ያሰባቸውን ነገሮች ከግብ እንዳያደርስ የከለከለው ይመስለኛል። ነገር ግን ፍትህን ለማምጣት ባለስልጣኖች በስልጣን እንዳይባልጉ ከማድረግ አንጻር፣ ከመያዝ አንጻር የወሰዳቸው እርምጃዎች በጣም የሚደነቁና ምናልባትም በኦሮሞ በኦሮሚያ አስተዳደር ውስጥ ረጅም ጊዜ ሊታወሱ የሚገባቸው ነገሮች ነው ይመስለኝ። አቶ ተሻለ አበራ የኦሮሚያ ጠቅላይ ፍርድ ቤት የቀድሞ ዳኛ፣ ለጊዜው አመሰግናለሁ። አመሰግናለሁ። አድማጮች ስለ ቀድሞ የኦሮሚያ ክልል ፕሬዚደንት አቶ አለማየሁ አቶምሳ የተቀናበረውን ሰማን። ወደ ቀጣዩ ቅንብር እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሶማሊያ ላይ እስከ መጪው ጥቅምት ወር ድረስ ከፊል የመሳሪያ ማዕቀቡን አራዝሟል። ምክንያቱም ለመንግስት የታቀደው መሳሪያ አማጽያን እጅ እየገባ ነው የሚል ወሬ ስለሰማ እንደሆነም ተገልጿል። እነሆ ዝርዝሩ አስራ አምስቱ የጸጥታ ምክር ቤት አባል ሀገራት ሶማሊያ ላይ ለ ሀያ ሁለት አመታት ያህል የተጣለውን የመሳሪያ ማዕቀብ ለማብቃት የሚያስችሉ መለኪያዎች አልቶማሉም በሚለው ነጥብ ላይ ተስማምተዋል። መሳሪያዎቹን በሚገባቸው ቦታ ላይ ያለ መዋሉ ተግባር በሰላምና ጸጥታ ላይ ከባድ አደጋ ያሳድራል በማለት የጸጥታው ምክር ቤት አባል ሀገሮች ድርጊቱን አውግዘዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶማሊያ ላይ የጣለውን የመሳሪያ ማዕቀብ አልሸባብን የሚዋጉት የሶማሊያ ኃይሎች ተጨማሪ መሳሪያ እንዲያገኙ ሲል ከአንድ አመት በፊት ማዕቀቡን በከፊል አንስቶ ነበር። አልሸባብ ሶማሊያን አጥባቂ እስላማዊ ሀገር ለማድረግ እንደሚዋጋ ይታወቃል። የሶማሊያና የአፍሪቃ ህብረት ኃይሎች አልሸባብን ከመዲናይቱ ሞቅዲሾ ያስወጡ ቢሆንም አሁንም ሌሎች የሀገሪቱ ክፍሎችን ይቆጣጠራል፤ ዐብይ አደጋ መሆኑም ቀጥሏል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሳልፈው ውሳኔ የሶማሊያ ፌዴራላዊ መንግስት መሳሪያውንና ጥይቱን በተሻለ መንገድ ለመያዝ የወሰዳቸውን እርምጃዎች አሞግሷል። ይሁንና መንግስቱ የተሻለ የመሳሪያ አያያዝ ጥረት እንዲያደርግ ይመክራል ይላል። የጸጥታው ምክር ቤት ይህን ያለው በከፊል ማዕቀቡ ውሳኔ መሰረት የሶማሊያ ፌዴራላዊ መንግስት መለኪያዎቹን ማሟላት ስላለበት መሆኑን አስምሮበታል። የሶማሊያ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር አብድራህማን ባሂሌ በበኩላቸው የጸጥታ ምክር ቤቱን አሞግሰዋል። ክብርት ፕሬዝዳንት፣ በጸጥታው ምክር ቤት ያላችሁት ክቡራትና ክቡራን፣ የጸጥታው ምክር ቤትና ዓለም አቀፍ ማህበረሰብ ለሀገሬ ላደረጋችሁ ትልቅ እርዳታ ላመሰግናችሁ ወዳለሁ ሶማሊያ ከጥቂት ቀናት በፊት ከነበረችበት ሁኔታ እንኳን አሁን በተሻለ ሁኔታ እንደምትገኝና በየቀኑ እየተሻሻለች በመሄድ ላይ እንደሆነች ላሳውቃችሁ እወዳለሁ። ይህ ሊሆን የቻለውም እናንተ በምታደርጉት እርዳታ ነው። ከሶማሊያ ፌዴራላዊ ሪፐብሊክ ፕሬዚዳንት ሐሰን ሼክ የተላከ ሰላምታ ላቀርብላችሁ እወዳለሁ። የሶማሊያው ባለሥልጣን አያይዘውም ሶማሊያ በጦርነት ላይ ያለች አገር እንደሆነች አስገንዝበዋል። በከባድ ጦርነት ላይ ያለን ሀገር ነን። አሸባሪዎች ማዕቀብን በማያከብሩበት ጦርነት ላይ ነው ያለነው። እንደምታውቁት ከጥቂት ሳምንታት በፊት የሀገሪቱ ፕሬዝዳንት፣ ለጥቂት ከግድያ ተርፈዋል። ቪላ ሶማሊያ ማለትም ቤተ መንግሥት ድረስ ለመምጣት የቻሉ ጠንካራ ቡድን ናቸው። ኃይሎቻችን ግን በግድያ ሙከራው ወቅት የታየውን ያህል ደካሞች ናቸው። የሶማሊያው የውጭ ጉዳይ ሚኒስትር ቀጥለውም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሳለፈውን ውሳኔ በሚገባ ተገንዝቤ ያለሁ ሀቁ፣ እንግዲህ ጥረታችንን በእጥፍ ማጠናከር ይኖርብናል። ለወደፊቱ ከዚህ የተሻለ ውጤት ለማምጣት እንድንችል ከተቆጣጣሪው ቡድንና ከጸጥታው ምክር ቤት ጋር በቅርብ እንሰራለን ሲሉ አስገንዝበዋል። በቀጣዩ ጊዜ ማዕቀቡ ሊነሳ በሚችልበት መንገድ የሚገባንን አከናውነን እንደምንመጣ ተስፋ አደርጋለሁ ብለዋል። የመጨረሻው ቅንብራችን ወደ ባህልና ማህበረሰብ ዝግጅት ይወስደናል። በቅርቡ በዚህ በዩናይትድ ስቴትስና በጀርመናዋ የበርሊን ከተማ በሚካሄዱት ሁለት ዓለም አቀፍ አመታዊ የፊልም ፌስቲቫሎች የተመልካቾችን ሽልማት የተቀበለው ድፍረት የተሰኘው ፊልም ዙሪያ በጀመርነው ተከታታይ ቅንብር ነው። የፊልሙ ታሪክ መነሻ ከሆኑት አንዲት የህግ ባለሙያ ጋር የተደረገውን ውይይት ነው የምናሰማው። አዘጋጅና አቅራቢው አሉላ ከበደ ነው። እንግዲህ ይሄ ጉዳይ የተፈጠረው እኛ የህግ ባለሙያ ሴቶች ማህበር ጀምረን ገና ማህበሩ አንድ አመት ፉ ላይ ነበር። እኔ ያው መስራች ዲሬክተር ነበርኩ በወቅቱ እና ይሄ ጉዳይ የአንዲት ህጻን ልጅ ማለት ያ አስራ አራት አመት ልጅ ተጠልፋ ጠላፊዋንም ራሷን በመከላከል እንደገደለች ሬዲዮ ሰማሁ። ድንገት አንድ ሳሙኤል የሚባል የእኛ ጉዳይ ፈጻሚ ነበር። ከሱ ጋር በመኪና ስንሄድ በሬዲዮ ድንገት ይሄንን ዜና ስሰማ ያው ወደ ቢሮ ተመልሼ ለባረጎች ጋር ተመካከርንበትና ይሄን ጉዳይ እኛ ተከታትለን እችን ልጅ ተከላክለን ማዳን አለ የሚል ውሳኔ ላይ ደርሰን እንግዲህ በዚህ ሁኔታ የተጀመረው ወይዘሮ መዓዛ ማን ትባላለች? ያቺ ታዳጊ የአበራሽ ታሪክ የመዓዛ አሸናፊ ታሪክ ነው። ድፍረት በተሰኘው ቀደም ባነሳውት ሲኒማ ላይ የሚተረከው ጠለፋ ባህል የቆየ ቢሆንም በኢትዮጵያ የተለየ ትኩረት የሳበው ራሷን ለመከላከል የወሰደችው እርምጃ መሆኑ ይታወቃል። ያን በሲኒማ መልኩ ተቀናብሮ በመድረክ በቅቷል። ቀደም ብዬ እንዳስተዋወቅኩት ደግሞ በሁለት ታዋቂ ዓመታዊ የፊልም ፌስቲቫሎች፣ ዓለም አቀፍ የፊልም ፌስቲቫሎች አሸናፊ እስከ መሆን ድረስ በቅቷል። ፊልሙን ለመጀመሪያ ጊዜ ሲመለከቱ የነበረውን ሁኔታ ጨምሮ ያጫወቱን እስኪ፣ ወይዘሮ መዓዛ በጣም የሚገርመው ነገር ዘረሰናይ ይሄን ፊልም ሊሰራ እንግዲህ ካለፈው ስድስት ሰባት አመት ጀምሮ ብዙ ደክሟል። ብዙ ኢትዮጵያ ይመላለሳል። ከኔ ጋር ብዙ እንጫወታለን፣ እሱም እዚህ ሲመጣ እኔም ዋሽንግተን ሲሄድ እና እውነቱን ለመናገር በጣም የደከመበት ጉዳይ ነው እና መጨረሻ ላይም በዚህ ሁኔታ ስለተሳካለት በጣም በጣም ነው ደስ የሚለኝ። እና እንደጠቀስከው እኔ ባለፈው ወር በርሊን ከመሄዴ በፊት ፊልሙን አላየሁትም። እንደውም በርሊን ሄጄ እነዚያ ስናይ ተቀብለውኝ ያን ቀን ማታ ቢያንስ አያለው ፊልሙን፣ ምክንያቱም በነጋታው ለፕሬስ መግለጫ አለብን እንደ አንዳንድ ነገር ብጠየቅም እንግዲህ ፊልሙ ካየሁ በኋላ ነው እያልኩ ነበር የሄድኩት ግን ዘርሰናይ፣ በፍጹም ከኦዲየንሱ ጋር ኤክስፒሪያንስ ማድረግ አለብሽ እና በሲኒማ ሴቲንግ ነው ኤክስፒሪያንስ ማድረግ ያለብሽ። አይሆንም ማለት ከተመልካቹ ጋራ እንግዲህ አዎ፣ ከተመልካቹ ጋራ አለኝ እንግዲህ። እሺ ብዬ ያው የእሱን ምክር በመቀበል ነበረ። ትልቅ ሲኒማ ቤት ውስጥ ነው። አሁን ስሙን ዘንግቻለሁ። መጀመሪያ ፕሪሚየር ሲደረግ ትልቅ ኦኬዥን ነበር። ሬድ ካርፔት ኦኬዥን ነበረ፣ በቀይ ምንጣፍ ትግለኛ ብዙኃን አዎ አዎ ልክ ነው። በዛ መልኩ ነበርና ያው አዳራሹ ሙሉ ነው። ሰባት መቶ ምናልባት የሚሆኑ ሰዎች ነበር የተገኙት። የሚገርመው ነገር ፊልሙ ተጀምሮ እስኪያልቅ ድረስ ከኋላ ነበር እኛ የተቀመጥነው የዘረሰናይና ቲሙ ሁላችን ከኋላ ነበር የተቀመጥነው። የአንድ ሰው ጭንቅላት አይንቀሳቀስም። ዝም ብያ ያለው ሁሉም ለዛ ለዘጠና ደቂቃ የሚተነፍስ አይመስልም ሰው ያም ፊልም ሲመለከት እና እኔም አብሬ በዛ ሁኔታ ነበርኩኝ። ግን ብዙ ደግሞ ውስጤ ትንሽ ስሜቴ የራሱ በጣም ብዙ የመረበሽ ስሜትም ነበረኝ እኔ ምክንያቱም በጣም ታሪኩ በጣም ጠንካራ ነው። ፊልሙ በጣም በጥሩ ሁኔታ ነው የተሰራው እና ወደ ኋላ አስራ ስድስት አመት እኔ መለሰኝ። ህግ ባለሙያዎች ማህበር ስምንት አመት ስሰራ ያሳለፍኩትን ነገር ብዙ ነገር እንደገና አስታወሰኝ። እና በጣም ትንሽ የመረበሽን ስሜት ነበረኝ፣ የመደሰትን ስሜት ነበረኝ። ብቻ የተደበላለቀ ነው። ካለቀ በኋላ ፊልሙ ታይቶ ሰው ያጨበጭባል በከፍተኛ ጭብጨባ ነው የሚሰማው። እና ሁሉንም ፕሮዲሰሮቹን ሁሉንም ከጠራ በኋላ መጨረሻ ላይ እንደ ሰርፕራይዝ ነው ድንገተኛ ትውቅ ነበር። አዎ፣ ፊልሙ ታይቶ ካለቀ በኋላ ወደ መድረክ በመውጣት ዲሬክተሩ ፕሮዲውሰሮቹን ሜሮንን ሁሉንም ጋበዛቸው ወደ መድረክ። ቀጥሎ መጨረሻ ላይ እኔን ጋበዘኝ። እና እንዳልኩ ህዝቡ ተነስቶ ነበር፣ ከመድረኩ ተነስቶ ነበር። ያጨረጨረው ብቻ ትልቅ ትልቅ ልምድ ነበር። ለእኔ አዲስ ልምድ ነበር። ወይዘሮ ማእዛስኪ ወደዚያ ወደ አስራ ስድስት አመት ታሪክ ልመልሶ ና እንግዲህ ፍርዱን ተመልካች ሰጥቷል። ሲኔማው የተቀናበረበትን ታሪኩ የተመለከቱበትን በሁለት የተለያዩ ቦታዎች አሸናፊ እስከ መሆን አብቅቶታል። ነገር ግን በዋናነት ያን እውነተኛ ታሪክ ባለቤት የነበረ ሰው ሂደቱ የነበረውን ገጽታ በቅርብ በዋና ባለ ታሪክነት የሚያውቅ ሰው የአበራሽን ታሪክ በህግ ሂደት የነበረውንና የተከተሉት ሁኔታዎች ለተመለ በተመለከተ ዘረሰናይ ላይ ለመፍረድ ባለመብትም ነወትና በእርግጥ ያን ስዕል መስጠት ችሏል ድፍረት እውነቱን ለመናገር ታሪኩ በጣም አኪሬት ነው የቀረበው ሁኔታውን በጣም በትክክል ነው የሚገልጸው እንዳልኩ ከእኔ ጋር ብዙ እንነጋገር ነበር እንዴት ነበር ምን ነበር ሂደቱ የፍርድ ሂደቱ የልጅቷ ስሜት እንዴት ነበር አንቺንና ልጅቱን ምንድን ነው የሚያመሳስላችሁ ነገር? እንዴ ነው ኮኔክት ያደረግሽው ከእሷ ጋር በስሜትም የተገናኘሽው ከዚህ ጉዳይ ጋር ይለኝ ነበር። ብዙ ያነጋግረኝ ነበር። እሱን ሁሉ ወስደዋል፣ ሀሳቡንም ተረድቷል። እሱ ብቻ ሳይሆን ደግሞ እሱ ደግሞ የራሱን በራሱ መንገድ ደግሞ እንዳረጋገጠ እኔ የነገርኩትንም በሌል ከሌላም መንገድ ያገኛቸውንም ከዶኪመንትስ ያገኛቸውንም ፋክቶች እውነታዎች ደግሞ በራሱ መንገድ እንዳረጋገጠ ፊልሙ ላይ አይቸዋለሁ ቱ በጣም አነስተኛ ነው። የልብ ወለድ ገጽታ እንግዲህ በግራም ቀኝም፣ በሁለቱም ላይ ብይኑን የሚሰጡት እርስዎ ነዎት። እና መሪ ተዋናይዋ ሜሮን ጌትነትስ ያን እርስዎ በጊዜ ያደረጉትን በትክክል አቅርበዋለች? እንዴት ተጫወተችው? የሜሮንን የተዋናይነት ሚናስ እንዴት ይገመግሙታል? እውነቱን ለመናገር ብዙ እዚህ የሚሰሩትን ፊልሞች ጊዜም አግኝቼ አልተከታተልኩም አብዛኛዎቹን፣ እና የሜሮን እውቀትና ችሎታ ከዚህ ቀደም በደንብ አላጤንኩም ነበረ። ነገር ግን በዛ ፊልም ላይ ከፍተኛ ችሎታ እና ከፍተኛ ደግሞ ፖቴንሻል ያላት አክትረስ እንደሆነች ነው የተረዳሁት በከፍተኛ ሞገስ እና በጣም በጥሩ ሁኔታ እኔ ጋ ያለውን ልበል እልክና በአንድ በኩል ደግሞ አዛኝነቴንም ቲንክ በደንብ አድርጋ አሳይታለች። በጣም ጥሩ ሁሉንም ቲሙን ለማመገን ፈልጋለሁ እና ጥሩ ስራ እንደሰሩ ለመናገር ፈልጌ ነው። መልካም የታዛቢነት በፊልሙ ለተመልካቾች የቀረበው ስዕል እርስዎ ያደረጉትን ታሪክ ተመልሶ የሚመለከት ነውና ለዲሬክተሩም ሆነ ለመሪ ተዋናይዋ ሜሮን የሰጡትን አስተያየት ጨምሮ በምጩ ፕሮግራማችን በተለይ ባህል ልማዱን የጠለፋ ልማድን የድሮውን መሰረት ያለበትን የሚመለከት ከባለሙያዎች ጋር የሚደረግ ውይይት መልሰን እንደምናገኘው ተስፋ አደርጋለሁ። ውይይት በዛ ላይ ያስፈልገናል። ጠለፋ መጥፋት አለበት። ሀገራት መንገዱን ከጀመሩት ውስጥ ኖት። ወይዘሮ መዓዛ አሸናፊ በአሁኑ ሰዓት በተባበሩት መንግስታት ድርጅት የአፍሪካ የምጣኔ ሀብት ኮሚሽን ኢኮኖሚክ ኮሚሽን ፎር አፍሪካ የሴቶች ጉዳይ አማካሪ እንዲሁም የእናት ባንክ የዲሬክተሮች ቦርድ ሰብሳቢ የህግ ባለሙያ ወይዘሮ መዓዛ አሸናፊ ለጊዜው አመሰግናለሁ። ጊዜር ይስጥልኝ። አመሰግናለሁ። አሉላ ደህና ሁን። ክቡራትና ክቡራን ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው የአሜሪካ ድምፅ ራዲዮ ቅንብር እዚህ ላይ ተጠናቀቀ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችን እንዲሁም በባልደረቦቻችን ስም የምሰናበተው ትዝታ መላቸው ነኝ። መልካም ምሽት። Beni hasap Ben tipi bir teber zor Yaz tekrini Elçikli bin az tek ben tipi bir teşir Ah ah

Yeni hasta modeli Antifun heşanlık nasıl gel benim

yani asabe am chill and help gel attı alferah optom the beat tada nay yine asabe odene am chill when i